የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ከደነገገ በኋላ ከ11000 በላይ ሰዎች ማሰሩን አስታውቋል። ከእነዚህም እስረኞች በሕግ የሚጠየቁ የተባሉት ሲቀሩ የታድሶ ስልጠና የተሰጣቸው እንደሚለቀቁ የኮማንድ ፖስቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ባለፈው ቅዳሜ በሰጡት ጋዜጣዊ መግለጫ አስታውቀዋል። እንደ አቶ ሲራጅ በአምስቱም የታድሶ ስልጠና ማዕከላት የነበሩ ከፍተኛ ቁጥር ያላቸው እስረኞች ረቡዕ እንደሚለቀቁ አስታውቀዋል። በዚህ ስልጠና ላይ የተሳተፉት ወደ 9800 የሚደርሱ በዚህ ሁከትና ብጥብጥ ተጠርጥረው የተያዙ ተጠርጣሪዎች ነበር የነበሩት እና በስልጠናው ሂደት እነዚህ 98ም በቂ መግባባት የፈጠርንበት እንግዲህ ይህ ስልጠና በዋነኛነት የአቅም ግንባታና የእነሱን አመለካከት የነበራቸውን የግንዛቤ እጥረት መሙያ እንጂ የቅጣት ማዕከል እንዳልነበረም በደንብ መግባባት የተፈጠረበት ሆኖ ያገኘ ነው። ስለዚህ እነዚህ አሁን ስልጠናቸውን አጠናቀዋል። በሚቀጥለው ሳምንት ሮብ ሁሉም ማሰልጠኛ ማዕከላት ያሉት ምረቃቸውን አካሂደው ወደ ህብረተሰቡ ና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ ይኖራል። በጦን ላይ ወታደራዊ ካምፕ ብዙ ጊዜ የመንግስት ባለስልጣናት ስልጠና እንደሚወስዱ የሚናገሩት ስማቸውን መጥቀሱን የማይፈልጉ የአዳማ ነዋሪ፣ ግን በካምፑ ውስጥ የሚደረገውን አሰቃቂ ድርጊቶች መሆኑን ነግሮኛል ሲሉ ለዶች ቤሌ ተናግረዋል። ምን አይነት ትምህርት መሰለህ የሚሰጠው? ግልጽ እኮ ነው። ትምህርቱ ምንድን ነው? ድብደባ ነው ነው አስሮ ማሰቃየት ነው፣ የተለያዩ አይነት ምርመራ ማካሄድ ነው። ይሄ ነው እና ሌላው ነገር ምንድን ነው? መንግስትን ደግፉ ሂዳችሁ፣ እንደዚህ ያሉንም አልተደበደብንም፣ እቃ ያልደረሰብንም በሉ ነው። እሱም ማለቱም ደግሞ ሌላ ነገር ነው። እሱንም ለማሳመን ሌላ የሀይል እርምጃ ነው እና የሚወሰድባቸው ብዙ ብዙ ነገር ነው የሚሰራው። አቶ ሲራጅ እንዳሉት ኮማንድ ፖስቱ በሁከትና ብጥብጥ ተሳትፏል የሚላቸውን ሰዎች በሁለተኛ ዙር አስራ ሁለት መቶ በላይ ሰዎችን በቁጥጥር ስር እንዲውሉ ተደርገዋል። የእስረኞቹን የሰብአዊ መብት ይዞታ የሚመረምረው አጣሪ ቦርድ በበኩሉ ከአንድ ወር በፊት ምርመራ መጀመሩን ቢገልጥም የምርመራ ውጤቱን እስካሁን ለህዝብ ይፋ አልተደረገም። ይሁን እንጂ አቶ ሲራጅ ቦርዱ ለጽህፈት ቤቱ ያቀረበውን ሪፖርት በተመለከተ እንዲህ ይላሉ። በዚህ መሰረትም አንዳንዶቹ ላይ ለምሳሌ መጸዳጃ ላይ ችግር የነበረ መሆኑን፣ የምግብ አቅርቦት ላይ ችግር የነበረ መሆኑን፣ የመድኃኒት ላይ ችግር የነበረ መሆኑን አቅርበዋል። አንዳንዶቹ ከዝግጅት እጥረት የተፈጠሩ ነበር የነበረው በተለይም አማራ ክልል ላይ መጀመሪያ መግለጫ ላይ ስናስቀምጥ የነበረው ባህር ዳር አካባቢ ነበር ማሰልጠኛው ይሆናል ብለን ያስብ ነው። እዛ አካባቢ የነበረው ማሰልጠኛ ከዝግጅት አንፃር በቂ ስላልነበር እና ሌሎች የሚጎሉት ነገሮች ስለነበሩ ወደ ሌላ ማሰልጠኛ እንድንቀይር ተገደናል። ያን ወደ ማሰልጠኛው በምንቀይርበት ሰዓትም ቅድም የገለጽኳቸው ከመጸዳጃ፣ ከውሃ፣ ከአንዳንድ ነገሮች መሟላት ያለባቸው ነገሮች በአግባቡ ያልተሟሉበት ሁኔታ ነበር የነበረው። ሌሎቹም ጋር እንደዚሁ የተወሰኑ ክፍተቶች የነበሩበት ሁኔታ ነበረ ነበረው። ያው በጥድፊያና በቂ ዝግጅት ሳይደረግበት ተገብቶ ስለነበረ ይህንን መርማሪ ቦርዱ ያቀረበውን ሪፖርት ተከትለን በፍጥነት እንደገና እንዲስተካከል አድርገናል። የአዳማ ነዋሪ የሆኑት ግለሰብ በጦል ላይ ወታደራዊ ካምፕ የሚደረጉትን ሰምቻለሁ ያሉትን እንዲህ አጋርቶናል። ቦታው በአውሬዎች የተሞላ ቦታ ነው እና ያለው ነገር በጣም ከባድ ነው። እባብ አለ፣ የተለያዩ ታሳቢ እንስሳት፣ በጣም አስፈሪ ቦታ ነው ይላሉ እና ብቻ መንግስት ለምን እዛ እንደወሰደ ግልጽ ነው ይታወቃል ነውና እንደዚህ አይነት ቦታ ለማሰቃየት እንደሆነ ግልጽ ነው። እዚህም እያሉ ወደዛም ሳያምሩ በፊት የነበረው ስቃይ ያው በአይናችን ያየነው ነገር ነው በብዛት። እና የመርማሪ ቦርድ ተብሎ የተቋቋመው ራሱ ከዛ በኋላ ወደ ስራ ገብቶ ምንም ሰራ ያየነው ነገር የለም። ምንም ደግሞ እስካሁን ሪፖርት ያደረጉት ነገር የለም። ሪፖርቱም ደግሞ ያደረጉት ሂደን አነጋግረናል፣ ቤተሰቦች ማነጋገር ይቻላል፣ እዛ የተያዙት ጥሩ አያያዝ ነው ምናምን ያሉት እና ከመንግስት የተለየ ነገር የተናገሩት ነገር የለም። ቢያንስ ነው አጣሪ ቦርድ ማለት ነው ገለልተኝነታቸው ነበረባቸው። ስለ እስረኞቹ ብዛት ይፈታሉ ስለመባሉ እና ስለ አጣሪ ቦርዱ እርምጃ ምን አስተያየት አሎት ብለን በፌስቡክ ደረገጻችን ላይ አወያይተን ነበር። ትክክለኛውን ቁጥር ለማወቅ በ15 ያባዙት ያሉ ሲኖሩ፣ ሌሎች ደግሞ ዋናው ነገር ምናልባት ሰላም ከሆኑ መፈታታቸው ነው አጣሪ ኮሚቴ የሚባለውን ተዉት ስሉ አስተያየታቸውን አጋርቶናል።